የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባለፉት ሳምንታት ቁጥራቸው ወደ ስልሳ የሚጠጋ ሰዎች የሞቱበትን አመፅ ለማብረድና ለማረጋጋት ከእስራኤል እና ከፍልስጤን መሪዎች ጋር በተናጠል እየተወያዩ ናቸው። የውጭ ጉዳይ መስሪያ ቤት ዜና አቅራቢያችን ፓም ዶኪንስ ከበርሊን የላከችውን አጭር ዜና ትዝታ በላቸው ታቀርባለች። በጣም ነው የምንተዋወቀው፣ አብረን ለመስራትና ውጤታማ ለመሆንም ችሎታ አለን እያሉ ነው ውጭ ጉዳይ ሚኒስትር ኬሪ ዛሬ በርሊን ውስጥ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተኛሁ ጋር ለመነጋገር ቁጭ ያሉት። በሁሉም በኩል የሚካሄደውን አመጽና ማነሳሳት ማስቆምና ዛሬ የምናየውን ሰላም ለማስፈን የሚያስችል ጎዳና መጀመር በጣም በጣም አስፈላጊ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ በበኩላቸው የውንጀላ ጣት ፍልስጤማውያን ላይ በመቀሰር አመጹ የተቀጣጠለው በቀስቃሾች እንደሆነ ምንም ጥርጥር የለውም አሉ። ከሐማስ እስራኤል ውስጥ ካሉ ነውጠኛ ሙስሊሞች የሚደረግ የአመፅ ቅስቀሳ በጣም አዝናለሁ። ከራሳቸው ከፕሬዚዳንት አባስና ከፍልስጤማውያን ባለሥልጣናት የሚሰማ የአመፅ ቅስቀሳ ውጭ ጉዳይ ሚኒስትር ኬሪ የፊታችን ቅዳሜ ደግሞ ከፍልስጤማውያን መሪ ማህሙድ አባስ ጋር ይገናኛሉ። እርሳቸው በምስራቅ ኢየሩሳሌም የአምልኮ ቦታዎች የእስራኤል ቁጥጥርና እመቃ መቀጠሉ ለአካባቢው ግጭት በር ከፍቷል ባይ ናቸው።